ፕሬዚደንት ባራክ ኦባማ ቡሩንዲን ከሰሃራ በመለስ ካሉት የአፍሪካ ሀገሮች የሚመጡ ምርቶች ከቀረጥ ነፃ ሆነው በዩናይትድ ስቴትስ ገበያ እንዲቀርቡ ከሚፈቅደውና በእንግሊዝኛው አጎዋ በሚባል ምሕጻረ ቃል ከሚታወቀው የንግድ ስርዓት በማስወጣታቸው ሌላ ገበያ የምትፈልግ መሆኗን ቡሩንዲ አስታውቃለች። የአሜሪካ ድምጹ ጀምስ በቲ ያጠናቀረውን ዘገባ አዳነች ፍሳሐይ ታቀርባለች። ፕሬዚደንት ኦባማ ብሩንዲን ከአገዋ ማለት በዩናይትድ ስቴትስ የገበያ ዕድል ለማግኘት ተመራጭ ከሚባሉት ከሰሃራ በመለስ ካሉት የአፍሪቃ ሀገሮች ለማስወጣት የወሰኑት ብሩንዲ ውስጥ በተቃዋሚዎች ላይ ግድያን፣ እስራትንና ሰቆቃን ያካተተ ዘመቻ በመካሄዱ ነው ብለዋል። የብሩንዲ የውጭ ጉዳይ ሚኒስትር አሌንያ ምትዌ በበኩላቸው ብሩንዲ ወደ ዩናይትድ ስቴትስ የምትልካቸው ሸቀጦች ሁሉ በአገዋ ስር ስላልሆኑ የፕሬዝደንት ኦባማ ውሳኔ በሀገሪቱ ላይ ትልቅ ተጽዕኖ አይኖረውም ሲሉ አቃለውታል። በእርግጥ የውሳኔው ሰለባ ብንሆንም በአንድ ሉዓላዊት ሀገር ፕሬዚደንት የተወሰደውን ውሳኔ እናከብራለን። አንዱ ይህ ነው። ሁለተኛ ደግሞ መንግስታችን ቡሩንዲ የአጎዋው ዕድል ተጠቃሚ እንድትሆን ብዙ ጥረት አድርጓል። በድሉ መሰረት ብዙም ወደ ዩናይትድ ስቴትስ የላክነው ሸቀጥ ባይኖርም ሕዝባችን ጥቅም እንዲያገኝበት ስንል የምንችለውን ሁሉ ጥረት አድርገናል። አሁን ግን ውሳኔ በመወሰዱ ሌሎች ገበያ አማራጮችን እንፈልጋለን። በነገራችን ላይ ወደ ዩናይትድ ስቴትስ ገበያ ከሚላኩት የብሩንዲ ምርቶች ሁሉም በአጓ ስምምነት ስር የሚቀርቡ አይደሉም። የብሩንዲ አብይ የንግድ አጋርና የረድኤት ለጋሽ የሆነው የአውሮፓ ሕብረትም በሀገሪቱ ሰብአዊ መብት ይረገጣል በሚል ማዕቀብ ለመጣል መዛቱን አስመልክቶ ስለተነሳው ጥያቄ የአውሮፓ ህብረት በኮቱኑ ስምምነት መሰረት በሚደረግ ስለ ሰብአዊ መብትና የህግ የበላይነት ጉዳይ ለመነጋገር ብሩንዲ እንደጋበዘ የውጭ ጉዳይ ሚኒስትሩ ጠቁመዋል። የአውሮፓ ህብረት አንቀጽ ዘጠና ስድስት የኮቱን ስምምነት በሚለው መሰረት ስለ ሰብአዊ መብት ስለ ህግ የበላይነትና ስለ መልካም አስተዳደር ጉዳይ ለመነጋገር ቡሩንዲን ጋብዟል። የተላከውን ደብዳቤ አጥንተን በምክክሩ ለመገኘት ወይም ላለመገኘት እንድንወስን የሰላሳ ቀናት ጊዜ ተሰጥቶናል። ያም ሆነ ይህ ግን ማዕቀብ መጣል የሚያመጣው መፍትሄ የለም። በቡሩንዲ ላይ ማዕቀብ ቢጣል የሀገሪቱን ችግር ይፈታል የሚል እምነት የለንም ሲሉ የሀገሪቱ የውጭ ጉዳይ ሚኒስትር ኤሌኒያ ምትዌ አስገንዝበዋል።